ዶክተር አቡበከር ከዲር የመደ ወላቡ ዩኒቨርሲቲ ምክትል ፕሬዚደንት፣ በቅድሚያ ዩኒቨርሲቲው ከዛሬ 12 ዓመት በ2006 ዓ ም ሲቋቋም ምን እይታን ይዞ ነው የተነሳው? የዩኒቨርሲቲው ዋነኛ እሴቶች ምንድን ናቸው? አመሰግናለው። የመደውላቡ ዩኒቨርሲቲ እንዳልከው በሁለት ሺ ስድስት ፈረንጆች በአበሻ በአስራ ዘጠኝ ዘጠና ዘጠኝ አካባቢ ነው መሰረት ድንጋይ የተቀመጠው። በዛን ጊዜም ይሁን አሁንም የኢትዮጵያ መንግስት የከፍተኛ ትምህርት ተቋማትን ለማስፋፋት እና የትምህርት ተደራሽነትን ለህዝቡ ለማድረስ ባለመው መሰረት ከሌሎች ዩኒቨርሲቲዎች ጋር እንደ ሁለተኛ ትውልድ ወይም ሰከንድ ጄኔሬሽን ተብሎ ከተመሰረቱት በርካታ ዩኒቨርሲቲዎች ውስጥ አንዱ ነው። እንደ ማንኛውም የኢትዮጵያ ከፍተኛ ትምህርት ተቋም ዋናው አላማዎቹ አንደኛው የመማር ማስተማር ሂደት ነው፣ የተማሩ ባለሙያዎችን እና ምሁራኖችን ለሀገሪቱ ማፍራት ነው። ሁለተኛው የሀገርን ችግር ሊፈቱ የሚችሉ ምርምሮችን ማስራት ነው። ሶስተኛው ደግሞ በአካባቢው እንዲሁም በአጠቃላይም በሀገሪቱ ያለው ማህበረሰብ በእውቀት እና በሳይንስ የተደገፈ የማህበረሰብ አገልግሎት መስጠት ነው። እነዚሁ ነገሮች ናቸው እንግዲህ፣ የተለየ አይደለም። መደላብ ዩኒቨርሲቲ ግን በሌላው ዩኒቨርሲቲ ነው በዛን ጊዜ የተቋቋመው እና መሰረታዊ እሴቶቹም ተመሳሳይ ነው። ከኢትዮጵያ ሌሎች ከፍተኛ ትምህርት ተቋማት ጋር የተለየ አይደለም። ጥራት ነው እንደ እሴት የተቀመጡት ነገሮች ጥራት፣ ፍትሐዊነት፣ ግልጸኝነት፣ ነገሮችን ዲሞክራሲያዊ በሆነ መልኩ መፍታት፣ ማስተዳደር እና እነዚህ ነገሮች ናቸው። ይሄው ነው በአጠቃላይ። የዩኒቨርሲቲው የመጠሪያ ስምስ መደወላቡ የሚለው ስያሜው ከምን ጋር በተያያዘ መልኩ ነው? ትርጓሜው ምንድን ነው ወይም ታሪካዊው ይዘቱ መደወላቡ ማለት ቃሉ የአፋን ኦሮሞ ቃል ነው። ቀጥተኛ ቃል ትርጉሙ የወላቡ ምንጭ እንደማለት ነው። ባሌ ዞን ውስጥ አሁን መደወላቡ ዩኒቨርሲቲ ካለበት ከሮቤ ከተማ በደቡብ አቅጣጫ የሚገኝ በግምት ወደ ሁለት መቶ ኪሎ ሜትር የሚጠጋ ይመስለኛል የሚገኝ ቦታ ነው። ያ ቦታ እንግዲህ እኔ የታሪክ ሰው ባልሆንም የኦሮሞ ህዝብ የባህላዊ ሃይማኖታዊና ፖለቲካዊ ማዕከል ሆኖ በአንድ ወቅት ያገለግል እንደነበረ የሚነሳ ነው። በተለያየ መልኩ ይነሳል። ስለዚህ በአጠቃላይ ግን ያ ቦታ ለኦሮሞ ማህበረሰብ ከፍተኛ የሆነ የፖለቲካ የባህልና የሃይማኖት ትርጉም ያለው ቦታ ነው ስፍራ ነው። ያ ቦታም ከመዳሎት ዩኒቨርሲቲ ጋር ተመሳሳይ በሆነ ዞን ውስጥ ባሌ ዞን ውስጥ የሚገኝ ቦታ ነው። ከዛ ነው ስያሜው ያንን ቦታ ለማስታወስ እና ያ ቦታም በዓለምም እንዲታወቅም ከማድረግም አንጻር የተቀመጠ ስያሜ ነው። ዩኒቨርስቲው ከተቋቋመ ጊዜ ጀምሮ ምን ያህል የማስተማሪያ ዲፓርትመንቶች የተከፋፈለ ነው? በዓመትስ ምን ያህል ተማሪዎችን ትቀበላላችሁ? መጀመሪያ ዲግሪ እና ከዛም ባሻገር ለድህረ ምረቃ ወደ ዩኒቨርስቲው የሚገቡ ተማሪዎችን ዩኒቨርሲቲው መጀመሪያ ሲቋቋም የራሱ የሆኑ ቤቶችም፣ ጽህፈት ቤቶችና መማሪያ ክፍሎች እንዲሁም ሌሎች ሽንትሎችም አልነበረውም። በነበሩት በከተማ ውስጥ በጎባና እንዲሁም በሮቤ በነበሩት የመንግስት መስሪያ ቤቶች በተገኙት ቦታ ውስጥ ውስጡ ነው የተጀመረው። በተለይም በአሁኑ ሰዓት የሮቤ መምህራን ማሰልጠኛ ኮሌጅ ውስጥና እንዲሁም ጎባ አካባቢ ድሮ የጤና ሳይንስ ኮሌጅ በነበረበት ጊዜም እንዲሁም በዛ ፊት የነበረው የመንግስትም ሲጠቀምባቸው የነበረ የተለያዩ መስሪያ ቤቶች ውስጥ እንደ ቢሮ በማድረግ ነው የተጀመረው። ዞሮ ዞሮ አሁን በአሁኑ ሰዓት በአጠቃላይ በአርባ ስድስት የትምህርት ክፍሎች በአርባ ስድስት ዲፓርትመንቶች በሶስት ካምፓሶች ዋናው ካምፓስ ሮቤ የሚገኝ ሁለተኛው ካምፓስ ደግሞ በአጠቃላይ የጤና ኮሌጅ ሆኖ የጤና ካምፓስ ጎባ የሚገኝ ሶስተኛው ካምፓስ በቅርብ ጊዜ ከሁለት ዓመት ወዲህ መደወላቡ ዩኒቨርሲቲ የሕዝብን ጥያቄ መሰረት በማድረግ የተረከበው የሻሸመኔ ካምፓስ ነው። በእነዚህ በሶስቱ ካምፓስ በአርባ ስድስት የትምህርት ዘርፎች ተማሪዎችን ተቀብሎ እያስተማረ ነው። ከነዚህ ውስጥ በዚህ አመት የከፈትናቸውን ፕሮግራሞች ጨምሮ ወደ ሀያ ስምንት የሚሆኑ የሁለተኛ ዲግሪ ፕሮግራሞች አሉበት። በነዚህ ትምህርት ክፍሎች ሶስተኛ ዲግሪ ፒኤችዲ አልጀመርንም። ስለዚህ በነዚህ በአጠቃላይ በአሁኑ ሰዓት ሀያ ሁለት ሺህ በላይ መደበኛና መደበኛ ያልሆኑ ተማሪዎችን ተቀብለን እያስተማርን ነው። ባለፉት አስራ አንድ አመት ገደማ ዘንድሮ ከአንድ ሁለት ሳምንት በፊት ያስመረቅነውን ጨምሮ በመጀመሪያና ና በሁለተኛ ዲግሪ በተለያዩ ፕሮግራሞች ከሀያ ስድስት ሺ ወደ ሀያ ሰባት ሺ የሚጠጉ ተማሪዎችን እስካሁን አስመርቋል። ከአስተምሮቱ ባሻገር ዩኒቨርሲቲው በተለይ ስፔሻላይዝ የሚያደርግበት ወይም በልዩ መልኩ የሚያተኩርበት የትምህርት ዘርፍ አለ። ከዛ ባሻገርስ በሪሰርች ወይም በምርምር ስራ ላይ አንዱ ትልቁ የዩኒቨርስቲዎች መቋቋም የሚያተኩረው በዛ ላይ ነውና በሪሰርች ስራ ላይስ ምን ያህል ትኩረት አለው? በአሁኑ ወቅት ምን አይነት የምርምር ስራዎችን ያከናውናል? በእርግጥ በምዕራቡ ዓለም ጭምር በዩኒቨርሲቲዎችን አንዱ ገጥሞ ያለ ተግዳሮት ቢኖር በቂ የሆነ የገንዘብ ድጎማ አለማግኘት ነው። በሚፈልጉት መልክ የምርምር ስራዎችን ለማካሄድ ያስ በመዳ ውላቡ ዩኒቨርሲቲ ደረጃ ምን ያህል አዋኪ ነው? የእናንተስ የምርምር ጥረት ወይም ሂደት ምን ይመስላል? መዳ ውላቡ ዩኒቨርሲቲ ከተቋቋመ ጊዜ ጀምሮ ያው እየተስፋፋ የመጣ ነው በተለይ ደግሞ መደላዊ ዩኒቨርሲቲ ምናልባት ወደ በኋላ መመለስበትም ይሆናል በተሻለ መልኩ ሊሰራበት ይገባል ልንሰራበት ይገባናል ብለን ያስቀመጥናቸው ዘርፎች አሉ በትምህርትም ይሁን በምርምር አንደኛው በባህል ዙሪያ ነው ይሄ ካልቸር የምንለው ነው ሁለተኛው ቱሪዝም ዙሪያ ነው ሶስተኛው በተፈጥሮ ሀብት ብልጸጋና ምርምር ነው የመጨረሻው ደግሞ ከዛው ጋር የተገናኘ ብዙም ልዩነት የሌለው ግብርና ነው። እነዚህ የራሳቸው ምክንያቶች አሏቸው። ሌሎች እንዳሉ ሆኖ እንደ ጤናንም ጨምሮ እነዚህ ነገሮች ናቸው በአብዛኛው ግን፣ ሌሎችም በአሁኑ ጊዜ እንደ ኢንጂነሪንግ፣ የኮምፒውተር ሳይንስ እና ሌሎችንም እንደ ህግም ያሉትንም እናስተምራለን። ግን አሁን ከላይ የጠቀስኳቸው ዩኒቨርሲቲው ትልቅ የጥቁር አቅጣጫ አድርጎ ሊሰራበት ይገባል ተብሎ የተቀመጠ እኛም በቅርቡ በተወሰነ መልኩ እነዚህ ነገሮች ላይ መንቀሳቀስ የጀመርን ነው። ወደ ሁለተኛው ጥያቄ ሲሄድ የታወቀ ነው አንድ የከፍተኛ ትምህርት ተቋም ዩኒቨርሲቲ ምርምር የማያደርግ ከሆነ ብዙም የሀገሪቱን ችግር ይፈታል ብሎ ለመገመት ያስቸግራል። በተለይ እንደ ኢትዮጵያ ያሉ በጣም ከእድገት ወደኋላ የቀሩ በጣም ብዙ ያልተመለሱ እና ያልታወቁ ችግሮችም እንደዚሁም አቅሞችም ያልተዳሰሱ አቅሞችም ያሉበት ሀገር ላይ ትልቅ ምርምር ይፈልጋል። ምርምር ማድረግ አንተ እንዳነሳኸው እንደዚሁ ቀላል አይደለም። ምርምሮች ይደረጋሉ፣ ግን እነዛ የሚደረጉ ምርምሮች ጥራታቸው ከብዙ ነገር ጋር የተገናኘ ነው። አንደኛው ምርምር ከሚያደርጉት ባለሙያዎች እውቀት፣ ልምድ ጋር ይገናኛል። ሁለተኛው ደግሞ ምርምር ሦስት ይጠይቃል በጀት ይጠይቃል። ያንን ለማግኘት በጣም ከባድ ነው እንደ ኢትዮጵያ ባሉ ሀገሮች ደግሞ። በአጠቃላይ ግን ለትምህርት የሚመደበው በጀት እንደ ሀገሪቱ ትልቅ ትኩረት የተሰጠው ቢሆንም ግን ዞሮ ዞሮ ሀገሪቱ ካላት አቅም አንጻር ሲታይ በጣም ትንሽ ስለሆነ የዛን ያህል ተገስቶ የተካሄደበት አይደለም። መደላቡ ዩኒቨርሲቲን ስንመለከት ከእነዚህ በተጨማሪ ዩኒቨርሲቲው ገና መጀመሪያ እድገት ላይ ያለ ከመሆኑ የተነሳ በደንብ የምርምር ቦታዎችን ዘርግቶ ተመራማሪዎችን በሰፊው እና በበቂ ሁኔታ አፍርቶ የማህበረሰቡን ችግር የሚፈቱ በጣም ወሳኝ የሆኑ ምርምሮችን አድርጓለ ማለት በጣም ያስቸግራል። ዞሮ ዞሮ ግን አንዱ የትኩረት አቅጣጫ ነው። የትኩረት አቅጣጫ ከመሆኑም ጋር በዩኒቨርሲቲ ምርምር እና ሌሎች ማህበረሰብ አገልግሎቶችን ጨምሮ በምክትል ፕሬዚዳንት የሚመራ የራሱ የሆነ ክንፍ አለው። የራሱ ለዛ የተበጀተ በጀት በአመት የተወሰኑ አራት እስከ ስድስት ሚሊዮን ብር ሊደርስ የሚችል በጀቶች ይመደባሉ ግን እነዚህ ቅድም ካልኩት ነገሮች ጋር በተገናኘ በጀቶም በቂ ካለመሆኑም የተነሳ ከዛ በላይም ደግሞ ተመራማሪዎቻችን በደንብ አቅም ያፈሩ ካለመሆናቸው የተነሳ ትልቅ መሰረታዊ የሆነ ስር ነቀል የሆኑ የምርምሮች ተሰርተው የሀገሪቱን ችግር እና የአካባቢውንም ችግር ማወቅም መፍታትም ተችሏል ብሎ ለማለት ያስቸግራል። ዞሮ ዞሮ ግን በቁጥር ለማስቀመጥ ቢያስቸግረኝም በዓመት በዩኒቨርሲቲው በጀት ብቻ እንደየ ሁኔታው ከአርባ በላይ ምርምሮች ይሰራሉ ግን ከእነዚህ እነዚህ ምርምሮች ስንቶቹ ናቸው በትክክል መሬት ወርደው ወደ ስራ ተቀይረው የማህበረሰቡን ችግር ሚፈቱት የሚለው ላይ ትልቅ ችግር አለ። ብዙ የሚቀረን ነገር ነው። ወደፊትም በጣም ብዙ ሊፍት ልንሰራበት የሚገባን ነገር ነው ብዬ ነው ማነሳው። እንደሚታወቀው ኢትዮጵያ ውስጥ የስራ አጥነት ቁጥር ከፍተኛ ነው። ከዛም ባሻገር አንደር ኢምፕሎይመንት ወይም ደግሞ ከመጥኖት በታች ዝቅ ብሎ ስራ የማግኘት ሁኔታዎች እንደዚሁ በስፋት ያሉ ሁኔታዎች ናቸው። አንዱ ተግዳሮት ነው። ለምሳሌ ያህል በርካታ ዩኒቨርስቲ ተማሪዎች ተመርቀው ይወጣሉ። ከዛ ስራ እድል አይኖራቸውም። ከበሙያቸው ሳይሆን በሌላ ዘርፍ፣ ለዛውም እድለኛ ከሆኑ። በዚ አይነት ሁኔታ ባለበት ወቅት የትምህርት ዋጋ በአሁኑ ወቅት በህብረተሰ ሰቡ ዘንድ ወይም ወደ እናንተ በሚመጡ ተማሪዎች ዘንድ የሚነሱ ጥያቄዎች የሉም? መማራችን ፋይዳው ከዚህ ስንወጣ ተገቢውን ስራ ካላገኘን ለምንድን ነው የሚሉ የትምህርትን ፍላጎት የሚፈታተኑ ችግሮች ይነሳሉ በተማሪዎች ዘንድ። በጣም ይነሳሉ። ይሄ መሰረታዊው አንዱ አሁን ኢትዮጵያ ፌስ እያደረገች ያለው አንዱ ትልቁ ችግር ነው። ባለፉት አስራ አምስት እና ከዛም በላይ አመታት በሀገሪቱ የትምህርት ተቋማት ከህዝቡ ቁጥር አንጻር አሁንም በጣም ትንሽ ቢሆንም ከነበረው ጋር ስናይ ግን በጣም ብዙ የመስፋፋት ነገር ነበረ። ምንም የታወቀ ነው ብዙ ተማሪዎችን ዩኒቨርሲቲዎቹ ተቀብሎ እያስተማሩ ነው። በየአመቱ ብዙ ተማሪዎችን ያስመርቃሉ። ለምሳሌ እንደ መደላቡ ራሱ ዘንድሮ በዚህ አመት ብቻ በሁለት ሺ አስራ አንድ በአበሻ አቆጣጠር ከሁለት ሳምንት በፊት ከአራት ሺህ በላይ ተማሪ ነው ያስመረቅ ነው እዚህ በተለያዩ የትምህርት ዘርፎች ነው ያስመረቅ ናቸው። ከነዚህ ውስጥ ስንቶቹ ወጥተው ስራ ላይ ይሰማራሉ ተቀጥረውም ይሁን ራሳ የራሳቸውን ስራ ፈጥረው ስራ ላይ ይሰማራሉ። በተማሩት ነገር የተማሩትን ነገር ወደ ተግባር ይለውጣሉ የሚለው ነገር በጣም ትልቅ የሆነ ጥያቄ ነው። በግልጽ ከዚህ በፊትም የተመረቁት በተለይ የተወሰኑት ዘርፎች ላይ እንደ ኢንጂነሪንግ አይነት ዘርፎች ላይ ከፍተኛ የሆነ የስራ አጥነት ስራ ማግኘት ችግር ነው ያለው። ስለዚህ ይሄ ደግሞ ተማሪዎቹ ይህንን ጥያቄ ማንሳት ብቻ ሳይሆን ትምህርታቸውን በተስፋ ያላቸውን አቅም በሙሉ አሟጠው እንዳይማሩ በተስፋ እንዳይማሩ ተለያዩ ጥቃቅን ምክንያቶችን እያነሱ ከትምህርታቸው ማስተጓጎል፣ ትምህርት ማቆም፣ በተለያዩ የአመፅ ሁኔታዎች ላይ የመሳተፍ ነገሮች ይታያሉ። ይሄ ችግሩ የዚህ ብቻ ነው ብሎ መናገር ባይቻልም፣ በትሊስት በነበረው በኢትዮጵያ ሁኔታ ግን አንዱ ዋናው ለዚህ ነገር ኮንትሪቢዩት ሊያደርግ የሚችል አንዱ ፋክተር ነው ብለን ነው ብዬ ነው የማስበው። በጣም መሰረታዊ የሆነ ችግር ነው ይሄ እንደሚታወቀው ባለፈው आ मथा था गरी तो तुल्य से መላውን ሀገር ያላይ ፖለቲካ እንቅስቃሴ ውስጥ ነበረች። መንግሥትና ማህበረሰብ በተለይም ደግሞ ወጣቱ ኃይል ከፍተኛ የሆነ ግብግብ ውስጥ የነበሩ መሆኑ ለዓለም ግልጽ የሆነ ነገር ነው። በዚህ እንቅስቃሴ ውስጥ የዩኒቨርሲቲ ተማሪዎች በጣም ከፍተኛ የሆነ ተሳትፎ ነበራቸው። ግንባር ቀደም ነው ብሎ ለማለት በሚያስችል ሁኔታ ትልቅ ተሳትፎ ነው የነበራቸው። የፖለቲካ ጥያቄው እንዳለ ሆኖ አንደኛው ለዚህ ነገር ሊዳርግ የሚችለው ነገር ብለን የምናስበውም የኢኮኖሚውም ጥያቄ ነው። ከዚህ ወጥተን ምንድን ነው የምንሆነው ጣፈንታችን ምንድን ነው የሚለው ነገርም ትልቅ የሆነ ቦታ ነበረው። በዛ ውስጥ ያ ብቻም ሳይሆን ትልቅ ነጥብ የነበራቸው በደንብ የምናውቃቸው ኢንጂነሪንግን የመሰሉ በሌላ ጊዜ በጣም ከፍተኛ ነጥብ የሚጠይቅ ትልቅ ችሎታና አቅም የሚጠይቅ የትምህርት ዘርፍ እየተማሩ ጥሩ ውጤት እያላቸው በመሀል አቋርጠው በባህርም ይሁን በበረሃ ወደ ውጭ የወጡም መንገድ ላይ የቀሩም የዩኒቨርሲቲ ተማሪዎች አሉ። የምናውቃቸው እነዚህ ይሄ በሙሉ አሁን አንተ ካለም ሰቸው ነጥቦች ጋር በቀጥታ የሚገናኝ ነገር ነው። ተስፋ የመቅረጡ የነገ ተስፋችን ምንድን ነው? ከዚህ ወጠን ምንድን ነው የምናደርገው? ምንድነው የምሰራው? ማራችን ትርጉሙ ምንድን ነው የሚለው ነገር ከዩኒቨርሲቲ ተማሪም አልፎ ውለታችን ሁለተኛ ደረጃ ትምህርት ቤት የሚማሩ ተማሪዎችንም ጭምር ሊደርስ የሚችል የደረሰም የእነሱን ተስፋ ሞራላቸውንም ጭምር የነካ እየነካም ያለ ትልቅ የሆነ ችግር ነው ይሄ። አንዱ ሌላው አሳሳቢ ጉዳይ በተለይ በዩኒቨርስቲዎች አካባቢ ተማሪዎቹን አስተምሮ ከማስመረቁ ባሻገር በዛ ሂደት ውስጥ ያሉት የጥራት ጉዳይ ይነሳል። በበርካታ ዩኒቨርስቲዎች ውስጥ ከዚህ ቀደምም በዩኒቨርስቲ ፕሬዚዳንቶችና ምክትል ፕሬዚዳንቶች በእኛ ፕሮግራምም ቀርበው እንደዚሁ ያናገር ያላቸው አሉ። የሚያነሱት ነገር ቢኖር በእርግጥ በዩኒቨርሲቲ ቢለያይም ብዙ አሳሳቢ ነው የጥራት ደረጃ አንድ ላይ አንድ ክፍል የነበሩ ተማሪዎች የሚያስተምሩበት በቂ የሆነ እንግሊዝኛ ቋንቋ ችሎታዎች ሳይኖር፣ በመምህራንም ሆነ በአስተማሪዎች መካከል ያለመግባት ሁኔታዎች፣ እንደገና በአገረኛ ቋንቋ ማስተማሩና ለዛም ከሌላ ክፍለ ሀገር ከሌላ ብሔረሰብ ይመጡ ያንን ቋንቋ የማይረዱ ሰዎችንም ለማስተርጎም እንዲሁ አዋኪ እንደሆኑ ኢንፎርሜሽን ቴክኖሎጂ በተለይም ከኮምፒውተር ጋር ያላቸው ዝምድና ሁሉ ነስተኛ መሆን ወይም ጭራሽ አይተው የማያውቁ ተማሪዎች ማግኘት የመሳሰሉ ነገሮች ይነሳሉ። በእናንተ በኩል የትምህርት ጥራትን አስመልክቶ በተለይ በተማሪዎች በኩል ምን ችግር አለ? ምን ዓይነት የችግር ተሞክሮዎች ናቸው ያሉት በእናንተ ጋር ይህንንስ ችግር ለመፍታት ምን መደረግ አለበት? የሚል አታይ ነው ያለው። በመዳውላቡ ዩኒቨርሲቲ በኩል በትክክል ያነሳቸው ነጥቦች በሙሉ ለመዳውላቡ ይሰራሉ። የትምህርት ጥራትን ለማስጠበቅ ወይ ደግሞ የትምህርት ጥራት የተሻለ ለማድረግ የሚያስፈልጉ መሰረታዊ የሆኑ ነገሮች አሉ። አንደኛው መጀመሪያው፣ ነው የተማሪው ዝግጅት ነው። በሁለተኛ ደረጃ ትምህርት የሚመጣ ተማሪ ምን ያህል ዝግጅት አለው? በዩኒቨርሲቲ የሚሰጠውን ትምህርት ለመቀበል ምን ያህል ዝግጅት አለው? ከዛ ያው ከታች ይጀምራል። ሌላኛው መምህሩ ነው። መምህሩም ያንን ትምህርት በትክክለኛ በሆነ መልኩ ተማሪዎችን በሚመጥን መልኩ እንዴት በምን ያህል መልኩ ማስረዳት ይችላል ማስተማር ይችላል። የተማሪው የመምህሩ ራሱ የመረዳት ሁኔታ ምን ያህል ነው? ልምዱ ምን ይመስላል? እሱ የመጣበት መምህሩ የመጣበት የትምህርት ሂደት ስ ምን ይመስላል የሚለው ነገር በጣም ወሳኝ ነው። ሌሎቹ ግብዓቶች እንደ የትምህርት ካሪኩለም የሚመስሉት ነገሮች ናቸው። ሌሎች ትምህርት ቤት ውስጥ የሚገኙ የመማሪያ ክላሶች፣ ላይብራሪዎች፣ ወርክሾፖች እንዲሁም የኢንፎርሜሽን ቴክኖሎጂ ኢንፍራስትራክቸሮች እነዚህ በሙሉ ለትምህርት ጥራት ትልቅ አስተዋጽኦ የሚያደርጉ ናቸው። መደወላቡ ዩኒቨርሲቲ ገና ጀማሪ ዩኒቨርሲቲ ከመሆኑም የተነሳ ከጀመረበት ጊዜ ጀምሮም ሀገሪቱ በተለይም ደግሞ ወደ ኦሮሚያ አካባቢ ትልቅ የሆነ የፖለቲካ እንቅስቃሴ እና የነበረ ከመሆኑም አንጻር በዚህ የፖለቲካ እንቅስቃሴ ውስጥ የመደላቡ ዩኒቨርሲቲ ተማሪዎች ግንባር ቀደም ተሳታፊ የነበሩበት ሁኔታም የነበረ ከመሆኑ የተነሳ ብዙ እነዚህ ያነሳናቸው ችግሮች አሉ። ተማሪ ዝግጅቱ ተመሳሳይ ባይሆንም ሁሉም ተማሪ አንድ አይነት ነው ባይባልም በአብዛኛው ብዙ ተማሪ ወደ ዩኒቨርሲቲ እየገባ ያለ ተማሪ ትልቅ የሆነ የዝግጅት ችግር አለው። በተለይ ቋንቋ የእንግሊዝኛ ቋንቋ በአሁኑ ጊዜ በጣም ትልቅ ችግር የገጠመው አንዱ ዛፍ ነው። አንተ እንዳነሳኸው መምህሩ በእንግሊዝኛ የሚያስተምረውን ነገር በአካባቢው ቋንቋ መተርጎም ይኖርበታል። ያው እንግዲህ የአካባቢው ቋንቋ ሲባል ደግሞ እንደ ኢትዮጵያ አማርኛ እንግዲህ የስራ ቋንቋ ቢሆንም ባለፉት ሃያ ምናምን ዓመታት ውስጥ ብዙ ተወልደው ያደጉ አማርኛ የማይናገሩ ብዙ ልጆች ዩኒቨርሲቲ እየገቡ ናቸው። እነዛ ልጆች አማርኛም በትክክል አይረዱም። ስለዚህ ትልቅ ኮንፍሊክት ሊያስነሳ የሚችል ነገር ነው። ችግር ኮንፍሊክት ከማስነሳቱ በተጨማሪ ያ ሰብጀክት ማተሩን በትክክል ወደ አማርኛም ይሁን ወደ አፋን ኦሮሞ ወይም ወደ ሌላ ቋንቋ ተርጉሞ ማስረዳት ቀላል አይሆንም። ትልቅ የሆነ የትምህርት ጥራት ችግርም ያስነሳል ማለት ነው። ሌላኛው ራሱ የመምህሩ ችግር ነው። መምህሩ ራሱ ብዙዎቹ መምህራን በተለይ እንደ መደላቡ ያሉ ወጣት ዩኒቨርሲቲዎች ውስጥ ትልቅ የሆነ መምህራን እጥረት ከመኖሩ የተነሳ ብዙዎቹ በተለይ አንዳንድ ኮሌጆች አካባቢ ኢንጂነሪንግን ብንወስድ አሁን ብዙ መምሮቻችን የመጀመሪያ ዲግሪ ያላቸው ወይ እዛው መደላቡ ተምረው ዘንድሮ ተማሪ ናቸው በሚቀጥለው አመት መምህሮ ነው ክላስ ገብቶ ባለፈው አመት የእነሱ ጓደኛ የነበሩ ልጆችን የሚያስተምሩበት ሁኔታ ነው ያለው እነዚህ ልጆች ተመሳሳይ ሂደት ውስጥ አልፎ የመጡ ናቸው ከሃይ ስኩል ጀምሮ ዩኒቨርሲቲ ሲማሩም እንዲሁ ጥራቱ ባልተጠበቀ የትምህርት ሂደት ውስጥ አልፎ የመጡ ናቸው መልሶ መምህራን የሚሆኑት ስለዚህ ቪሸስ ሰርክል የምለው ነገር ውስጥ ገብቷል የኢትዮጵያ የትምህርት ጥራት አሁን ተማሪ ትምህርቱም ሲማር ከታች ጀምሮ ጥራት ያለው ትምህርት አይደለም የሚማረው። ዩኒቨርሲቲም እንደዛው ነው። መልሶ ያው እንደገና መምህር ሲሆን ስለዚህ ቪሸት ሰርክል የምንለው ነገር ውስጥ ገብቶ የጥራት መጓደል ለሌላው የሚቀጥለው ጥራት መጓደል መንስኤ እየሆነ እየቀጠለ ያለ ነገር ነው ያለው። ሌሎችም የትምህርት ጥራትን ለማስጠበቅ የሚያስፈልጉ ግብዓቶችም በተለይ እንደኛ ያሉ ጀማሪ ዩኒቨርሲቲዎች ላይ ትልቅ ችግር አለ። ሁሉ ነገር በተሟላ መልኩ ቀርቧል ማለት አይቻልም። በቂ የተሟላ ወርክሾፕ ሳይኖር ዲፓርትመንቶች የትምህርት ክፍሎች ይከፈታሉ። በተለይ ኢንጂነሪንግ ላይ ተማሪ በቂ የሆነ ፕራክቲካል የሆነ ኤክስፖዥር አይኖረውም። በቲዮሪ ብቻ በክላስ ተምሮ ከዛ በኋላ ኢንጂነር ተብሎ ይመረቃል። ስለዚህ ትልቅ የሆነ የትምህርት ጥራት ችግር ነው ያለው። ይሄ እኔ በትምህርት ጥራት ላይ ወይ ደግሞ ባክግራውንዴ ስለ ትምህርት ጥራት ብዙ መናገር ባያስችለኝም፣ እንደ አንድ ዩኒቨርሲቲ ላይ አመራርነት ላይ ባለ ሰው በየጊዜው የምንወያይበትም ጉዳይ ነው። ምንድን ነው መሆን ያለበት? እንዴት ነው ከዚህ መውጣት የሚቻለው? በአንድ ጊዜ የሚቻል ነገር አይደለም። በጣም ረጅም ሂደት ምናልባት ትውልድን የሚጠይቅ ሂደት ሊሆን ይችላል። ዞሮ ዞሮ የትምህርት ጥራትን ለማስጠበቅ አሁን እኔ መሆን ያለበት ብዬ የማስበው አንደኛ ተከታታይ የሆኑ ከታች ጀምሮ ከአንደኛ ደረጃ ከሁለተኛ ደረጃ ትምህርት ቤቶች ጀምሮ ያሉትን የትምህርት ጥራቶች ለመጠበቅ መሞከር ነው። መምህራኖቹ ኦልሬዲ ያው መምህራኖች ናቸው። አሁን እያስተማሩ ነው ያሉት። ስለዚህ እነሱ በስራ ላይ ያለን የአቅም ግንባታ ማድረግ ያስፈልጋል። እነሱ በተቻለ መልኩ ማስፋፋቱ እንዳለ ሆኖ መንግስት ትልቅ ትኩረት መስጠት ያለበት ከዚህ በኋላ ጥራቱ ላይ ነው ብዬ ነው ማምነው። ከዛ በኋላ እንደዚሁ ዩኒቨርሲቲዎች ውስጥም ተመሳሳይ ነገር መምህራኖቻችን የተሻለ ከተቻለ በውጭ ሀገር በተሻለ ዩኒቨርሲቲዎች ውስጥ ሁለተኛ እና ሶስተኛ ዲግሪያቸውን የሚማሩበትን ሁኔታ መንግስት ማመቻቸት አለበት ብዬ አምናለሁ። ምክንያቱም የኢትዮጵያ ዩኒቨርሲቲዎች ተመሳሳይ የሆነ የጥራት ችግር ስላላቸው እዚሁ ኢትዮጵያ ውስጥ ተምረው መልሰው መምህራን የሚሆኑት ዜጎቻችን በቂ የሆነ የተሻለ ጥራት ትምህርት ኤክስፖዥር አላቸው ተብሎ ለማለት በጣም ስለሚያስቸግር ነው። ሌላው ዩኒቨርሲቲዎች በጣም በፍጥነት ሲስፋፉ ነበረ። ያለው በጀት ለብዙ ዩኒቨርሲቲዎች ውስጥ እየተከፋፈለ በቂ ያልሆነ በጀት ነው የሚመደብላቸው። ያ ብቻም ሳይሆን ሁሉም ዩኒቨርሲቲዎቹ ተስፋፍቶ አልጨረሱ አላለቁም። መደላቡ አሁን ከተቋቋመ አስራ ሁለት ዓመት ነው። እስካሁንም ግንባታ እየገነባን ነው፣ ግንባታ አላለቀም። እስካሁንም በቂ የተማሪ ማኖሪያ ዶርሚተሪ የለንም። በቂ የሆነ መማሪያ ክፍል የለም። በቂ የሆነ የወርክሾፕ የለም። ስለዚህ ግንባታው በየጊዜው ይቀጥላል። ሌሎች አዳዲስ ዩኒቨርሲቲዎች ከስር ዝም ብለው የሚወለዱ ከሆነ ሁሌም በዚህ ሁኔታ የሚቀጠል ከሆነ በሀገሪቷ ባላት በጣም ውስን በጀት ትምህርት ጥራትን ማስጠበቅ አይቻልም። ስለ ትምህርት ጥራት ማሰብም አይቻልም። ስለዚህ ይሄ ማስፋፋቱን ለተወሰነ ጊዜ እንዲሆን ድረገባ አድርጎ ወደ ትምህርት ጥራት ዞሮ ለትምህርት ጥራት የሚያስፈልጉ ግባቶች ይታወቃሉ። ቅድም ያነሳቸው ናቸው ነገሮች ናቸው። እነዛ ላይ መንግስት መስራት አለበት ብዬ አምናለሁ። ሌላው ምናልባት በቀጥታም ባይሆን ግን የሚገናኝ ትልቁ አሁን ኢትዮጵያ ዩኒቨርሲቲ ውስጥ ውስጥ ያለው ችግር ዩኒቨርሲቲ አመራሮች ከፕሬዚዳንቶች ጀምሮ እስከ ኮሌጅ ዳይሬክተሮች እና ዲኖች በየቀኑ የሚጠመዱባቸው ችግሮች አሉ። ስለ ትምህርት ስርዓት በቂ ጊዜም ተገኝቶ ዲስከስም አይደረግም። ለምን ሌሎች በጣም አጣዳፊ የሆኑ በየቀኑ መፍትሄ ማግኘት ያለባቸው ችግሮች ሁሌም ፌስ የምናደርጋቸው ነገሮች አሉ። አንደኛው የደህንነት የሴኪሪቲ ችግር ነው። ይሄ በተለይ ባለፉት አመታት፣ በዚህ አመትም ጨምሮ የኢትዮጵያ ዩኒቨርሲቲዎች ውስጥ ያው ሁሉ ነገር የፖለቲካ ትርጉም እየተሰጠው ተማሪ ሁሉንም ነገር ፖለቲካይዝ እያደረገ ቅድም ያነሳናቸው የጨለምተኝነት የተስፋ መቁረጥ ነገሩ እንዳለ ሆኖ ተጨምሮበት ማለት ነው። ለትልቁም ለትንሹም ተማሪ ትምህርት ያቆማል። ከዛ የዩኒቨርሲቲ አመራሮች ተማሪ ተመልሶ ወደ ክፍል እንዲገባ ማባበል፣ ይህን ማድረግ ያንን ማድረግ ብቻ ነው የሚሆነው በአንድ ሴሚስተር ለሶስት ሳምንት ለሁለት ሳምንት ከዛም በላይ እንደየሁኔታው ያለ በቂ ምክንያት ትምህርት ያቆማሉ ተማሪዎች። በዛን ጊዜ ሁሉ ነገር ቀጥሎ ይቆማል። ያሰብካቸው፣ ያለምካቸው ነገሮች በሙሉ መስራት ታቆምና ያንን ነገር ወደ ማስተካከሉ እነዛን ልጆች አሳምነ ወደ ትምህርት ወደ ክላስ ነው ወደ መመለሱ ትሄዳለ። ሁለተኛው ችግር የተማሪዎች አገልግሎት ነው። በአሁኑ ሁኔታ የኢትዮጵያ ዩኒቨርሲቲዎች ተማሪዎችን ተቀብለው መኖሪያ ዶርሚተሪ ሰጥተው፣ ምግብ ሰጥተው፣ ጤናቸውን ሲታመሙ ታክመው ተንከባክበው ከዛም አልፈው ተማሪዎች የሚዝናኑባቸውን እና የሚፈልጓቸውን ነገሮች ግቢ ውስጥ እንዲያገኙ በምትችለው መልኩ እያመቻቸ ነው የምታኖራቸው። ይሄ ትልቅ የሆነ ችግር ነው። እንደ መደላቡ ብቻ ከወሰድ ወደ ስምንት ሺ አምስት መቶ የሚጠጋ ተማሪ ነው በአንድ ጊዜ ግቢ ውስጥ የምናኖረው። ለእነዚህ ተማሪዎች ዶርሚተሪ፣ ምግብ፣ ሕክምና እናቀርባለን። ይሄ ቀላል አይደለም። ከብዙ ነገር ጋር ካለው የገበያ ሁኔታ ጋር ተማሪዎች በየጊዜው ከሚያነሱት የተሻለ ነገር ከማግኘት አንጻር የሚያነሱት ነገር ጋር በጣም ትልቅ ቻሌንጅ ነው። እንደ መደብላዊ ዩኒቨርሲቲ አመራሮች ማኔጅመንት የምንለው አካል ምናልባት በሳምንት አንድ ቀን ሁለት ቀን፣ አመቱን ሙሉ የተማሪዎችን የመኝታ የምግብ እና ሌሎች አቅርቦቶችን ችግር ለመፍታት ቀኑ ሙሉ በራችንን ዘግተን የምንዋይ ነው የሚሆነው። ከአመት ጊዜያችን ምናልባት በጣም ሲግኒፊካንት የሚባለውን ጊዜ በዚህ ነው የምናሳልፈው። የትምህርት ጥራት ከምን ደረሰ ዘንድሮ ባለፈው በምን ያህል ይሻላል እንዴት ነው በምን መልኩ ወረደ የሚለውን ነገር ለመገምገምም ለማጥናትም እነዛ ነገሮች ላይ ጊዜ ወስደን ለማሰብም መፍትሄ ለማስቀመጥም ኢቨን እንደ ዩኒቨርሲቲ እንደ ሀገር ያለው እንዳለው ነው ራሱ ጊዜ የለውም አመራሩ። ስለዚህ ወደፊት ዩኒቨርሲቲዎች በትክክል ዩኒቨርሲቲ ሆነው አመራሮቹም መማር ማስተማሩን የምርምሩን ጥራት ባላቸው በጀትና ባላቸው አቅም ከሌሎች ሀገር ከሀገር በቀልና ከዓለም አቀፍ ተቋማት ጋር ግንኙነት በመፍጠር ዩኒቨርሲቲዎቹን በትክክል የምርምር የእውቀት ምንጭ ቦታዎች እንዲያደርጉ ከተፈለገ በዚህ አንግል በዚህ ዘርፍ በተማሪዎች አገልግሎት ዘርፍ ያለው አመራሮች ላይ ፕሬዚዳንቶች እና ምክትል ፕሬዚዳንቶች ላይ ያለው ጫና በተወሰነ መልኩ መንግስት ሌላ አማራጭ ፈልጎ ካልቀረፈ በስተቀር በጣም ከባድ ነው። አንድ የዩኒቨርሲቲ ፕሬዚዳንት ስትራቴጂክ የሆኑ ነገሮችን ከማሰብና እነሱ ነገሮች ላይ ከማስራት ይልቅ ብዙውን ቀን ኩሽና ነው የሚያሳልፈው። ተማሪዎች ምግብ የሚዘጋጅበት ቦታ እየሄደ ምንድን ነው ዛሬ የተበላሸው? ምን አለ ምን የለም? ነገስ እንዴት ነው ዝግጅቱ? ምን ይመስላል? እያለ ያንን መሆን ደስ ያደርግ ነው የሚኖረው። ስለዚህ ይሄ አንዱ ትልቅ ያው አጋጣሚ ለማንሳት የፈለግኩት ችግር ነው። ስለዚህ እነዚህ ነገሮች ትኩረት ተሰጥቶት፣ ሌላ አማራጭ ተፈልጎለት፣ የዩኒቨርሲቲ አመራሮች ባላቸው አቅም ባላቸው በጀት ትምህርት ጥራቱ ላይ እንዲሰሩ ባለው ግብአት ራሱ ሙሉ በሙሉ አሟቶ ተጠቅሞ የትምህርት ጥራትን ለማስጠበቅ እንዲችሉ እድሉ ሊፈጠርላቸው ይገባል ለማለት ነው የፈለግኩት። ድም እንዳነሱት አንዱ አዋኪ ነገር የትምህርት ጥራትን ጋር በተያያዘ ቋንቋ ወሳኝ እንደሆነ አንስተዋል። ለረጅም ጊዜያት ካለፉት ከደ ዘመን ደርግ ጀምሮ ሲነሱ የነበሩ ነገሮች፣ አንዳንድ ጥረቶችም ተካሂደዋል። በእርግጥ በሀገርኛ ቋንቋ ለማስተማር እንግሊዝኛውን ቋንቋ ትቶ እንግሊዝኛ አንዳንድ ሰብጀክት ብቻ አንዳንድ የትምህርት ዘርፍ ብቻ እንዲጠና፣ ከዛ ባሻገር ግን ሌላው በሀገር ውስጥ በአገር በቀል ቋንቋ እንዲሰጥ በተለይም በአማርኛ ቋንቋ ራሱን እንዲችል የሚል ነበር። አሁንም ደግሞ የኦሮምኛ ቋንቋም ራሱን ችሎ በአገር ውስጥ የማስተማሪያ ለመሆን የሚችልባቸው ሁኔታዎች ተመቻችተዋል የሚሉ ሌሎች ጥናቶችም እየወጡ ነው። በአገር ውስጥ ቋንቋ ማስተማሩ በእንግሊዝኛ ከማስተማር ይልቅ ወጣቶች ማያውቁት በውጭ ቋንቋ ከማስተማርና ትምህርት ቤት ገብተው እውቀቱን ሳይይዙ ወረቀት ብቻ ይዘው እንዲወጡ ከማድረግ ይልቅ በአገርኛ ቋንቋ የማስተማሩ ነገር ላይ ዩኒቨርሲቲዎች የማይተኩሩት ወይም ከአንደኛ በሁለተኛ ደረጃም ትምህርት ቤት እንደዚሁ የማይተኮረው ለምንድን ነው? ሌሎች ጃፓን፣ ኮሪያ፣ ቻይና የመሳሰሉ አገሮች በራሳቸው አስተምረው ከማንኛውም ዓለም ጋር እኩል ምናልባትም በበለጠ በቴክኖሎጂ የቀደሙበት ሁኔታ ላይ ይገኛሉ። ይህ እኛ ሀገር ለማድረግ ምን ያህል ችግሮች አሉ? ፖለቲካዊ ችግር ነው ወይስ፣ የቋንቋው እድገት ደረጃ ገና እዛ ላይ አልደረሰም እንግሊዝኛ ለመተካት በሚል ነው ወይስ የአቅም ጉዳይ ነው? ከቋንቋው ጋር በተያያዘ መልኩ ለምሳሌ መማሪያ ሁሉ መጽሐፍትን የማዘጋጀትና የማግኘት እንደዚሁ ብዙ ወጪን ስለሚጠይቅ። ጥሩ ጥያቄ ነው። ምናልባት ይሄ ሳይንሳዊ የሆነ የባለሙያ ትንታኔ የሚጠይቅ ነገር ይመስለኛል። እኔ የዛ ባለሙያ አይደለሁም፣ ግን እንደ አንድ ዜጋና እንደ አንድ ነክተ ትምህርት ተቋም ውስጥ አመራር እንደሆነ ሰው የራሴን ሀሳብ ኦፒኒየን ማስቀመጥ እችላለሁ። ወደ ትምህርትን እስከ መጨረሻው ድረስ ወደ ሀገርኛ ቋንቋ ወደ ሀገር ቋንቋ ማዞር እኔ ለረጅም በረጅም ጊዜ ጠቀሜታው ላይ ምንም ጥያቄ የለኝም። ጠቀሜታ አለው ብዬ አምናለሁ። በብዙ ምክንያት በብዙ ምክንያት ማለት ነው ከመጀመሪያ ጀምሮ የተማሪዎች የሌላን ቋንቋን የመማር ይፈርቱን ይቀንሳል። ከስነ ልቦናው አንጻር ከብዙ ነገር አንጻር በጣም ወሳኝ ነው ብዬ ነው ማምነው። ነገር ግን አሁን ባለንበት ሁኔታ የከፍተኛ ትምህርት ተቋምን ሙሉ በሙሉ ወደ አማርኛ ወይም ወደ አፋን ኦሮሞ ወይም ወደ ትግርኛ፣ ወደ ሀገር በቀል ቋንቋዎች ለማዞር አንተ ያነሳቸው ችግሮች አሉ ብዬ አምናለሁ። አንደኛው ነገር እርግጠኛ አይደለውም ቋንቋዎቹ ምን ያህል በስለውና ለዛ ዝግጁ መሆናቸው ሳይንሳዊ የሆኑ ነገሮችን በትክክል ግልጽ በሆነ መልኩ መግለጽ መቻላቸው እዛ እድገት ላይ መድረሳቸውን እርግጠኛ አይደለሁም። ሁለተኛው በእርግጠኝነት መናገር የምችለው ደግሞ በሀገሪቱም ያንን ነገር ወደዛ ተርጉሞ በአሁኑ ጊዜ በከፍተኛ ትምህርት ተቋማት የሚሰጡ የመጀመሪያ ዲግሪና ማስተርስ እና እንዲሁም ሶስተኛ ዲግሪ ትምህርቶችን በአማርኛ ወይ ደግሞ በአፋን ኦሮሞ ለመስጠት የሚያስችሉ በቂ የሆኑ ያንን ሳይንሳዊ የሆኑ ወረቀቶችን እና እንትኖችን ወደ ሀገርኛ ቋንቋ ቀይረው ለተማሪ ዝግጁ ማድረግ የሚቻልበት ደረጃ ላይ የደረስን አይመስለኝም። ግን ወደፊት ይሄ ጊዜ ተሰጥቶት በደረጃ በደረጃ አሁን ኦልሬዲ እስከ አስረኛ ክፍል በአካባቢ ቋንቋ በአብዛኛው ማለት ይቻላል ተማሪዎች እየተማሩ ነው። ያንን ከፍ እያደረጉ ቀስ እያሉ በሂደት ወደዛ መሄድ ሊኖርብናል ብዬ አምናለሁ። ከዚህ በፊት ለምንድን ነው ወደዛ ያልተካሄደው? አንደኛው በእርግጥ ያለምንም ጥያቄ ፖለቲካዊ የሆኑ ነገሮች ይኖሩታል ብዬ አስባለሁ። ሁለተኛውም የአቅም ጉዳይ ነው። ይሄ በደንብ በአቅም የሚጠይቅ ትልቅ የሆነ ፕሮጀክት ነው። ስለዚህ ሀገር በሁሉም ነገር ተረጋግታ ይሄ ረጅም ስራን፣ ረጅም ይፈርትን የሚጠይቅ ፕሮጀክት ተግባራዊ ለማድረግ በዚህ ሰዓት ዝግጁ ናት ብዬ አላምንም። ስለዚህ ለወደፊቱ ወደዛ መሄዱ አማራጭ አለው ብዬ አላምንም። ምክንያቱም በጣም ብዙ ህዝብ ያላት ሀገር ናት ኢትዮጵያ። እነዚህን ህዝቦች በራሳቸው ቋንቋ ተምረው ቋንቋቸውን ሳይንሳዊና ዓለም አቀፍ ቋንቋ አድርገው ዜጎቻቸውን በነዚህ ቋንቋ ማስተማር በብዙ መልኩ አድቫንቴጅ አለው ወደዛ መሄድ ምናልባት ጥሩ አማራጭ ነው ብዬ ነው ማምነው። ግን ደግሞ በአሁኑ ሰዓት ወደዛ መሄድ በቀላሉ በአጭር ጊዜ የሚቻላል ብዬ አላምንም። ያ እንዳለ ሆኖ ግን ግዴታ ትምህርት ጥራቱ በቋንቋ ችግር ብቻ ነው የመጣው ማለት አንችልም። የቋንቋን ግድፈት ያመጣው መሰረታዊ የሆነው የትምህርት ጥራት ችግር ነው። ይሄ ነገር ከዚህ በፊት ድሮ የነበረ ነገር አይደለም፣ በቅርብ የመጣ ጉዳይ ነው። እንግሊዝኛ ቋንቋ እንደ አንድ ሰብጀክት ተማሪ በሚማርበት ጊዜ ያንን በተሻለ ጥራት ካልተማረ እና ያንን ነገር ካልተረዳው ያ ነው ተመልሶ ሌላ ችግር የሚፈጥረው። ስለዚህ የትምህርት ቋንቋ ነው ቋንቋ የመቀየሩ ጉዳይ እንዳለሁ ነው። በዚህም የሚቀጠል ከሆነ የእንግሊዝኛ ቋንቋንና የሌሎች የትምህርት ጥራቶችን መጠበቅ ይቻላል፣ በሌላ መልኩ ማለት ነው። በራሷ ቋንቋ ከመጨረሻው ድረስ የማታስተምር ሀገር ያው ሌሎች እንዳሉ ሆኖ ኢትዮጵያ ብቻ አይደለችም። እንግሊዝኛ ቋንቋ በአሁኑ ጊዜ በዓለም አቀፍ ደረጃ ሁሉም ሰው ሁሉም ሀገር ማለት ይቻላል ብዙዎቹ ሀገሮች የሚጠቀሙበት የትምህርትና የምርምር ቋንቋ ነው። ስለዚህ ኢትዮጵያ ውስጥም ቢሆን በእንግሊዝኛ ቋንቋ ተምረው እንግሊዝኛ ቋንቋን በጥሩ ሁኔታ ተናግረው ጽፈውበት፣ አስተምረውበት፣ ተምረውበት በዓለም አቀፍ መድረኮች ላይ እውቅናን ያገኙ ምሁራን፣ ሳይንቲስቶች አሉ። የእንግሊዝኛ ቋንቋ ችግር መሆን መሰረታዊው መንስኤው የእንግሊዝኛ ቋንቋ የሀገር ቋንቋ ከመሆኑ የተነሳ ነው ብዬ አልወስደውም። ራሱ ከመጀመሪያው ጀምሮ የሚሰጠው የትምህርት ጥራት ያመጣው ችግር ነው። ስለዚህ የትምህርት ስርአቱን መጠበቅ የሚቻል ከሆነ እንግሊዝኛ ቋንቋንም በተሻለ ሁኔታ መስጠት እና የትምህርት ሚዲየም እንዲሆን ማድረግ ይቻላል ብዬ አምናለሁ። ያ መጀመሪያ የተነጋገር ነው። የሀገር በቀል ቋንቋን ወደ ሳይንሳዊ ቋንቋ የማሳደግ ጉዳይ እንዳለው ነው። የመደውላቡ የቅርብና የሩቅ ትልሞች ምንድን ናቸው? በጥቅሉ ባለፉት አስራ ሁለት ዓመት ዋነኛ የሚባሉ ተግዳሮቶች ምንድን ናቸው? ስኬቶችስ እንደምን ይገለጣሉ? መደውላቡ ራዕይ የተቀመጠው ሀገር የተሻለ የተማሪ ማህበረሰብን ባለሙያን በማፍራት እውቀት ላይ የተመሰረተ ምርምር በማድረግ የሀገሪቱን ችግር ማህበረሰብን ችግር ሊፈቱ የሚችሉ የመፍታት አቅም ያለው ባለሙያን በማፍራት የህብረተሰቡን ችግር ከሚፈቱት በሀገር ደረጃ ከአምስት ዩኒቨርሲቲዎች በመጀመሪያው ደረጃ የመሰለፍ ራዕይ ነው በአጭር ጊዜ ያስቀመጠው። በረጅም ጊዜ ደግሞ ያ ነው ራእይ በአፍሪካ እና በዓለም አቀፍ ደረጃ ማሳደግ ነው። ዞሮ ዞሮ እንደ ማንኛውም ዩኒቨርሲቲ መማር ማስተማሩን የተሻለ ባለሙያ በማፍራት በትምህርት ጥራት የተሻለ ምርምርን በመስራትና ተመራማሪ በማፍራት የማህበረሰቡን ችግር መፍታት ነው። ዩኒቨርሲቲውንም በዓለም አቀፍ ደረጃ ታዋቂ እንዲሆንና ተወዳዳሪ እንዲሆን ማድረግ ነው። ባለፉት አስራ ሁለት አመት ውስጥ ስኬት ነው ብዬ ማስቀመጥ የምችላቸው ነገሮች አሉ። እንደ ሀገር ኮንቴክስት የምናይ ከሆነ ማለት ነው። ጀማሪው ዩኒቨርሲቲ በጣም ብዙ ችግር ያለበት ጊዜ ውስጥ የተወለደና እየኖረ ያለ ዩኒቨርሲቲ ከመሆኑ አንጻር ዛሬ ያለበት ደረጃ በዚህ መጠን ከአርባ ስድስት እና ከዛ በላይ በትምህርት ዘርፎች በአስር ሺዎች የሚቆጠሩ ባለሙያዎችን አፍርቶ ለሀገር አብርክቷል። ግድም እንዳነሳሁት ስር ነቀል ነው ባይባልም ብዙ ምርምሮችንም ሰርቶ ለህትመትም አብቅቶ በተወሰነ መልኩ የሀገሪቱን ፖሊሲም ለፖሊሲ አውጪዎችም የራሱ የሆነ ኢንፑት አድርጓል ብዬ አምናለሁ። ከዛ በተጨማሪ ይሄ መደወላቡ ዩኒቨርሲቲ ያለበት አካባቢ ባሌ አካባቢ በጣም ሪሞት ወይ ደግሞ ሩቅ ተብሎ የሚታሰብ አካባቢ ነበረ። እዚህ አካባቢ ያለ ማህበረሰብ የመንግስት ሰራተኛውም ይሁን ሌላውም ማህበረሰብ ብዙ የመማር እድል አላገኝም። በጣም ብዙ ሰዎች የትምህርት እድል አግኝተዋል፣ የመማር እድል አግኝተዋል። በአካባቢያቸው በሚመቻቸው ሰዓት ተምረው ራሳቸውን ለመለወጥ በጣም ብዙ እድል ለማህበረሰብ ፈጥሯል። ወደፊት በጣም ብዙ ሄደን ባንገፋበትም ለአካባቢው ማህበረሰብ አገልግሎቶችን እየሰጠ ነው። ምርምሮች እየተደረጉ ናቸው። በተለያዩ ዘርፎች ለማህበረሰብ አገልግሎት እየተሰጠ ነው። ለምሳሌ የህግ ትምህርት ቤት አለን። በህግ ዘርፍ ነጻ የህግ አገልግሎት ከፍለው ጠበቃ አቁመው መከራከር ለማይችሉ ችግረኛ ሰዎች ነፃ የህግ አገልግሎት ይሰጣል። በጤናው ዘርፍ ይሄ አካባቢ በጣም ትልቅ ችግር የነበረው አካባቢ ነው። አሁንም ቢሆን ትልቅ ችግር አለው። ግን መደወላቡ ዩኒቨርሲቲ ባለፈው አምስት አመት ወደዚህ እዚህ አካባቢ ጎባ ያለን ሆስፒታል ማማሪያ ሆስፒታል አድርጎ ከወሰደ ወዲህ ሆስፒታሉን በጥሩ ሁኔታ አሁን እያስፋፋ ነው። በፊት ያለው ሆስፒታል ትንሽ ነው፣ ወደ መቶ አስር አልጋ በላይ የሌለው ነው። አሁን ደግሞ ደረጃውን የጠበቀ ማስተማሪያ ሆስፒታል ምናልባትም በሚቀጥለው አንድና ሁለት አመት ውስጥ አሰርቶ ያጠናቅቃል። ወደ አምስት መቶ ስድስት መቶ አልጋ የሚይዝ ሆስፒታል እያሰራ ነው። ባሌ ውስጥ ከዛሬ ስምንት ዘጠኝ አስር አመት በፊት ሁለት ወይም ሶስት የህክምና ስፔሻሊስት ብቻ ነው ያለው። በአሁኑ ሰዓት መደወላቡ ዩኒቨርሲቲ ሪፈራል ሆስፒታል ሞስኮ ባሪፍራል ስለምንለው ውስጥ ብቻ ወደ አስራ አምስት በላይ ስፔሻሊስቶች ናቸው ያሉት። ስፔሻሊስት ትምህርታቸውን ተምረው መጥቶ ለማህበረሰብንም ለማገልገል የተላኩ ከሀምሳ በላይ ሐኪሞች ስፔሻላይዜሽን ትምህርት እየተማሩ ነው በተለያዩ ኢትዮጵያ ህክምና ተቋማት ውስጥ ትምህርት ተቋማት ውስጥ። ወደፊትም በምርምርም አንግል የአካባቢውን ህብረ ማህበረሰብ የጤና ችግር ለመፍታት የምርምር ማዕከል በማቋቋም ለመስራት እቅድ ይዘናል። ስለዚህ ትልቅ ስኬት ነው ብለን ባናስቀምጥም፣ ያሉት ጅምሮች ተስፋ የሚሰጡ ነገሮች ናቸው። ያው ዩኒቨርሲቲውም ጀማሪ ዩኒቨርሲቲ ከመሆኑ የተነሳ ብዙ የሚቆጠሩ በዛሬ ጊዜ የሚታዩ ትልቅ ስኬት ተብሎ የሚቀመጡ ነገሮች ባይኖሩም፣ እነዚህ ነገሮች ወደ ስኬት ተቀይረው ነገ የተሻለ ተቋም ለማህበረሰብን ሊያገለግል የሚችል ተቋም እናደርጋለን ብለን ነው የምናስበው። ወደፊት መደወላቡ ዩኒቨርሲቲ ቅድም መጀመሪያ አካባቢ መልዳ መጥቀስ እንደሞከርኩት ሊሰራባቸው ይገባል ብለን ያስቀመጥናቸው ስራ ዘርፎች አሉ። የትምህርትና የምርምር ዘርፎች እንደነ ቱሪዝም፣ የተፈጥሮ ሀብት ልማት፣ ግብርና እና ጤና። ይሄ ያለ ምክንያት አይደለም። መደወላቡ ዩኒቨርሲቲ ይሄ የሚሰራባት ካችመንት ኤሪያ ተብሎ ለቦተ መንግስት የተሰጠው አንደኛው ባሌ ዞን ነው። ሌላኛው ምዕራብ አርሲ ተብሎ አሁን የተከለለው ነው። እነዚህ አካባቢዎች በተፈጥሮ በጣም የታደሉ ናቸው። ሰው ሰራሽ የሆኑ መስህቦች አሉ። እንደነ ድሬ ሼክ ሁሴን፣ ሶፍ ዑመር ዋሻ ሌሎች ደግሞ በተለይ ከኦሮሞ ሕዝብ የፖለቲካና የወቅት ትግል ጋር በተገናኘ የባሌ አካባቢ በጣም ብዙ ትግሎች ሲካሄዱበት ከድሮ ጀምሮ የነበረ አካባቢ በመሆኑ እነዚህ ነገሮች አልተጠኑም። እነዚህ ታሪካዊ ነገሮች የማጥናት እና ለማህበረሰብ ለዓለም የማሳወቅ ትልቅ ኃላፊነት አለበት ማዳ ዋላቡ ዩኒቨርሲቲ። የተፈጥሮ መስህቦችን ካየን የባሌ ተራሮች ብሔራዊ ፓርክ በጣም አስገራሚ የሆነ ብዙ በኢትዮጵያ ብቻ የሚገኙ የአእዋፍ፣ የእንስሳት እና የአትክልት ዘሮች ያሉበት ቦታ ነው። በዚህ ዙሪያ ለሚገኙ በጣም ብዙ ሚሊዮን ለሚቆጠር ማህበረሰብ የውሃ እና የወንዞች ምንጭ ሆኖ የሚያገለግል አካባቢ ነው ያለው። በጤናው ዘርፍም ካየ ህዝቡ ጤና ችግር መኖሩ እንደ አንድ አሴት ባይቆጠርም በጣም ብዙ ባሌ አካባቢ ከፍተኛ ተራሮች አሉ። ወይና ደጋ አለ። ከፍተኛ ደግሞ ዝቅተኛ ቦታዎችና ቆላማ ቦታዎች አሉ በአንድ ዞን ውስጥ ማለት ነው። እነዚህ ለተለያዩ የበሽታ ስርጭቶች የተለያየ የራሱ የሆነ አስተዋጽኦ ይኖረዋል። እነዚህ ነገሮች በሙሉ መጠናት አለባቸው። ግብርናን ካየን ባሌ ለኢትዮጵያ የዳቦ ቅርጫት ሆኖ ከሚያገለግል አንዱ ቦታ ነው። ትልቅ የስንዴ ምርት የሚመረጥበት፣ ሌሎች ነገሮችንም ቡናን ጨምሮ ብዙ አትክልትና ፍራፍሬዎችም የሚበቅሉበት አካባቢ ነው። ይህ እነዚህን ነገሮች ሳይንሳዊ በማድረግ በእነዚህ ነገሮች ላይ ትልቅ ጥናት በማድረግ ራሱም ጥናት በማድረግ በዓለም አቀፍ ደረጃ ትልቅ ልምድ ያላቸው ዩኒቨርሲቲዎች ጋር ስምምነት በመፍጠር እና የእነሱ ባለሙያዎች የእኛን ባለሙያዎችን በማገዝ መጥተው ምርምር እንዲያደርጉ በማድረግ ዓለም አቀፍ የሆኑ ግንኙነቶችን በመፍጠር በእነዚህ አሁን በጠቀስኳቸው ነገሮች በቱሪዝም፣ በተፈጥሮ ሀብት፣ በግብርና፣ በጤና ከፍተኛ የሆኑ ምርምሮችን በማድረግ ዩኒቨርሲቲውንም በአካባቢ ያሉትንም ማህበረሰቦች ለዓለም በማሳወቅ ይሄን አካባቢ ከችግር ለማውጣት ትልቅ አስተዋጽኦ ሊኖረው ሊያደርግ የሚችል የወደፊት አቅም ፖቴንሻል ያለው ዩኒቨርሲቲ ነው። ራዕይ የሚያስቀምጥ ነው። በነዚህ ኤሪያዎች ላይ ሌሎች እንዳሉ ሆኖ የተሻለ ስራ ሰርተን ዩኒቨርሲቲውንም ለማሳወቅ፣ ማህበረሰቡንም ደግሞ በምንችለው መልኩ ከችግር ለማውጣት ነው እንደ ረጅም ጊዜ ከደያዝ ነው። ራ የያዝ ነው። ቅድም እንዳነሱት አንዱ በተለይም የትምህርት ጥራትን አስመልክቶ የተሻለ ለውጥ ለማምጣት መምህራኑን በተለይ ሁለተኛ እና ሶስተኛ ዲግሪያቸውን በባህር ማዶ ሄደው ቢያገኙ መልካም እንደሚሆን ተናግረዋል። ከዚህ አኳያ በዩኒቨርሲቲው በመዳወላው በራሱ ተነሳሽነት ዓለም አቀፍ ከሆኑ ዩኒቨርሲቲዎች ለምሳሌ እንደ አውስትራሊያ፣ አሜሪካ ወይም እንግሊዝ የመሳሰሉ ሀገሮች ጋር በመገናኘት ለተማሪዎቹ የነጻ ትምህርት እድል ለማስገኘት ለመምህራኖቹም ጭምር ምን አይነት ጥረቶች እያደረጋችሁ ነው? ምን አይነት ትብብርና እገዛ እያገኛችሁ ነው? አንዱ ትልቅ መደላቡ ችግር ያለበት ወደኋላ የቀረበት ብዬ ምን ማነሳው ጉዳይ ነጥብ ያ ነው። ምናልባት በአንድ አምራር ላይ ያለ ሰው ዩኒቨርሲቲ ውስጥ የቆየውበት ጊዜ በጣም አጭር ነው። ከዚህ ፊት ሲደረጉ የነበሩት ጥረቶችን አንድ በአንድ አውቃለሁ ማለት ባልችልም፣ ግን ውጤታማ የሆኑ ነገሮች የሉ በመሰረታዊነት በአንድም የትምህርት ዘርፍ ከውጭ ዩኒቨርሲቲ ጋር ቋሚ የሆነ ስምምነት ፈጥረን ተማሪም ይሁን ፋክልቲ ወይ ደግሞ መምህራንን በመለዋወጥ የልምድ ልውው ም የእኛን መምህራን እና ተማሪዎች አቅም ግንባታም እያደረገ ያለበት አንድም ዘርፍ የለም። መደላቅ ዩኒቨርሲቲ ባለፈው አንድ ዓመት ውስጥ ወደ ስራ ባይተረጎምም አንድ ጣሊያን አገር የሚገኝ መሲና ዩኒቨርሲቲ የሚባለ ዩኒቨርሲቲ ጋር በጤናው ዘርፍ ተማሪዎቻችንን ና መምህሮቻችንን ልከን የነሱንም ተቀብለን እዚህ መጥተው እንዲያስተምሩ የእኛም እዛ ሄዶ እንዲማሩ ስምምነት ተፈራርመናል። ምናልባት ነገሮች አሁን ባለው ሁኔታ የሚቀጥሉ ከሆነ በፈረንጆቹ አቆጣጠር በሁለት ሺ ሀያ ጀምሮ ያ ነገር ተግባራዊ ይሆናል ብዬ ተስፋ አድርጋለሁ። ኦልሬዲ ስምምነት ተፈራርመናል ከዛ ዩኒቨርሲቲ ጋር። አሁንም በቅርብ ጊዜ ሳይንስና ከፍተኛ ትምህርት አካባቢ ካሉ ሰዎች እገዛ በማድረግ ከደቡብ አፍሪካ ዩኒቨርሲቲዎች አንድ አራት ሚሊዮን ዩኒቨርሲቲዎች ጋር ስምምነት ለመፈራረም ጥረት እያደረግን ነው። ዝግጅት ላይ ነን ያለ ነው። ያም ይሳካል የሚል ተስፋ አለኝ። ሌሎች ጥረት እያደረግን ያለናቸው ነገሮችም አሉ። ግን እነዚያ ነገሮች ብዙዎቹ በግለሰብ ማመራሮቻችን ጥረት ላይ የተመሰረተ ነው። ዩኒቨርሲቲው አመራር ስትራቴጂክ በሆኑ ነገሮች ላይ ጊዜውን አሳልፎ ኢንተርናሽናል ቱሮችን አድርጎ ዩኒቨርሲቲዎችን በመሳብ ዩኒቨርሲቲውንም ለዓለም በማሳወቅ ብዙ ስራ አልተሰራም። ካለበትና ከነበረበት የፖለቲካም የሌላውም ችግር አንጻር ይሆናል ብዬ ነው ማምነው። ስለዚህ ይሄ ነው የሚባል መሬት የረገጠ አሁን ስራ ላይ ያለ ነገር የለም። ግን ሰሞኑን በተለይም ባለፈው አንድ አመት እነዚህም ፊታችንን ወደዚያ ዙረን እንቅስቃሴዎችን አሁን የተቀቀስኳቸውንና ሌሎችንም እንቅስቃሴዎችን እያደረግን ነው ያለ ነው። ምናልባት ብሉ ወቅት ስጠኝ። በዚህ አጋጣሚ ይህንን ፕሮግራም ለሚያደምጡ ኢትዮጵያውያን በተለይም ደግሞ ለዚህ አካባቢ ተወላጆች የሚሰሩበት ዩኒቨርሲቲዎች ጋር ዩኒቨርሲቲያችንን ለማገናኘት እና አሁን የምንላቸውን ነገሮች እንድናሳካ በሚችሉት መልኩ እንዲረዱን ጥሪ ማስተላለፍ ፈልጋለሁ። ዩኒቨርሲቲዎቻችንን እኛም ለማስተዋወቅ የሀገሪቱ ሁኔታ ወደ ተሻለ መረጋጋት የምትሄድ ከሆነ የራሳችን ፕሮግራም ሊኖረን ይችላል። ምናልባት ወደ ውጭ ሀገራት ሄደን ዩኒቨርሲቲዎቻችን ያሉበትን ሁኔታ ዩኒቨርሲቲውም ይሁን የአካባቢው ለወደፊት ለትምህርት በተለይ ደግሞ ለምርምር ያለውን መቃቅም ምክንያቱም ብዙ ያልተመረመሩ ብዙ ያልታወቁ ያልተዳሰሱ ድምቅ የሆኑ አቅሞች እንዳሉ በእርግጠኝነት መናገር እንችላለን። እነዛን ነገሮች ለማስተዋወቅ ምናልባት እድል ለመፍጠር እንሞክራለን። ግን ይህንን ፕሮግራም ያዳምጡ በውጭ ሀገር የሚኖሩ ዜጎቻችን በዚህ ዙሪያ የሚችሉትን ቢያደርጉ እና ቢረዱን በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። እኛን ማግኘት የሚፈልጉ የእኔ ስልክም ኢሜይልም አንተዋተ ካሳውን ጋር እንዳለ ያውቃለሁ። ስለዚህ ማንኛውንም በዚህ ዙሪያ ሊረዳን ሊተባበረን የሚችለውን ሊያረግ ሊያደረግ ለሚፈልግ ማንኛውም ዜጋ ኮንታክቴ እንድትሰጣቸው ፈቅድልሃለው። በዚሁ አንተም እንድትተባበረን ድር ያስተላልፋለሁ። መልካም ዶክተር አቡበከር ከዲር የመዳ ወላቡ ዩኒቨርስቲ ምክትል ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። እኔም ስለ እድሉ